እንደ ምና ምሽታችሁልኛል የተከበራችሁ አድማጮቼ የኢትዮጵያ አትሌቶች በስምንተኛው ዙር የሎዛን ስዊዘርላንድ ዳያመንድ ሊግ በሁለቱም ጾታዎች ድል ተቀዳጅተዋል። ገንዘቤ ዲባባ፣ ሙክታር ኢድሪስና አማን ዎቴ በዓለሙ መድረክ የበላይነታቸውን አስመስክረዋል። ሲያትል ዋሽንግተን ያስተናገደችው 34ተኛው ዓመታዊ የኢትዮጵያውያን ስፖርትና ባህል ፌስቲቫል በተሳካ ሁኔታ ተጠናቋል። ከስፍራው የአዲሱ አበበ ሪፖርት አለ። አብራችሁን ቆዩ። ዓለም አቀፉን የትላንቱን ስምንተኛውን ዙር የሎዛን ስዊዘርላንዱን ዳያመንድ ሊግ ዜና ላስቀድም። በማይሉ ሩጫ የሴቶቹን በሚያስገርም ፈጣን ያጨራረስ ችሎታዋ የተደነቀችው ኢትዮጵያዊቷ ገንዘቤ ዲባባ ናት ድል የተጎናጸፈችው። በወንዶቹ አምስት ሺህም የኢትዮጵያ አትሌቶች ታሪክ ሠርተዋል። ከአንደኛ እስከ ስምንተኛ ካሉት ስፍራዎች ስድስቱን የወሰዱ ሲሆን አንደኛና ሁለተኛ የወጡትም እነርሱ ናቸው። ሙክታር ኢድሪስ አንደኛ፣ ሰለሞን በረጋ ሁለተኛ፣ የኔው አላምረውና ብርሃኑ ለገሰም የአራተኛና አምስተኛነቱን ደረጃ ወስደዋል። በአፍሪካ ኮንፌዴሬሽን ክለቦች እግር ኳስ ግን ቅዱስ ጊዮርጊስ አልቀናውም። በቱኒዚያው ኤስፔራንስ አራት ለዜሮ ተሸንፎ ተመልሷል። ምድቡን በአስራ ሁለት ነጥብ የሚመራውም ኤስፔራንስ ነው። አድማጮች በዚሁ በሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን ሰላሳ አራተኛ ዓመታዊ በዓል ከትላንት በስቲያ ቅዳሜ በተሳካ ሁኔታ ወደ ተጠናቀቀበት ወደ ዋሽንግተን ሲያትል ይዣችሁ እመጣለሁ። የአርቡ የኢትዮጵያ ቀንም እጅግ ደማቅ እንደ ነበር ጠቅሶ በስፍራው የሚገኘው ባልደረባችን አዲሱ አበበ ተከታዩን ዘገባ ልኳል። አዲሱ ያው የኢትዮጵያውያኑ ስፖርትና ባህል ፌዴሬሽን የሲያትል ቆይታውን ያበቃው ለሰላሳ አምስተኛው ዓመታዊ ዝግጅቱ ዳላስ ቴክሳስ እንገናኝ በሚል ቀጠሮ ነው። ቅዳሜ ዕለት የተካሄዱት የማጠቃለያ ውድድሮች የሁለተኛና የአንደኛ ዲቪዥን አሸናፊዎች የተለዩበት ሲሆን በተለይ የአንደኛ ዲቪዥን አሸናፊ ዋንጫ መታሰቢያነቱ በቅርቡ ከዚያ ዓለም በሞት ለተለዩት የአትላንታ ተጫዋች ቀድሞም ብሔራዊ ቡድን ተጫዋች የነበረው ለዘላለም ተሾመና እንዲሁም ደግሞ የቡና የብሔራዊ ቡድንም ተጫዋች ለነበረው ለአሰግር ተስፋ የመታሰቢያ ነበርና እናም በውድድሩ ማብቂያ፣ በዋንጫ ውድድር ማብቂያ በኋላ ባለድሉ በይፋ ተገልጧል። አዎ፣ የሜሪላንዱ ኢትዮ ሜሪላንድ አስተናጋጁን የሲያትል ባሮን ቡድን ሁለት ለአንድ በሆነ ውጤት አሸንፎ ነው የዘንድሮውን ሰላሳ አራተኛ ዋንጫ ያነሳው። መቼም እናሸንፋለን፣ አሸንፋለሁ ማለት የማንኛውም የተጋጣሚ ቡድን በተለይም ደግሞ የአሰልጣኝ ወይም የቡድን መሪ የሚናገሩት ነው። ውድድሩን ከመጀመሪያቸው በፊት ታዲያ የባሮንም ሆነ የሜሪላንድን ቡድን መሪዎችና አሰልጣኞች በምን ያህል ተዘጋጅታቸዋል ተስፋችሁ ምን ያህል ነው? በማለት አነጋገሬ ነበር። መጀመሪያ ከባሮ ቡድን የቡድኑን መሪ ቀጥሎም የቡድኑን አሰልጣኝ ሹመ ነገር ይባላሉ። የሲያስ ባሮ የቡድን መሪ ነኝ። እንዴት ነው ተስፋችሁ ዛሬ ከኢትዮ ሜሪላንድ ጋር? እናሸንፋለን፣ እናሸንፋለን ባይ ነኝ። እንዲሁ ብለህ ጦሮ እንግዲህ ከጨዋታ በኋላ ደግሞ እመለሳለሁ። ፕሌስ በላት እንዳትቀር። ዮሐንስ ተስፋ ይባላል። እሺ ምንድን ነው እዚህ ለባሮ ቡድን? እኔ የባሮ ቡድን አሰልጣኝ ነኝ። እና ያው ቲም እየቀረበለ ዛሬ ተስፋችሁ ምንድን ነው? ከኢትዮ ሜሪላንድ ጋራ ተስፋችንማ ያው ለማሸነፍ ነው። ግን እግር ኳስ ደግሞ ማሸነፍ መሸነፍ ያለ ነው ያለ ነው። ያንን በጸጋ እንቀበላለን። ግን ለማሸነፍ ደግሞ ያው ምንችለውን ጥረት እናደርጋለን። የሜሪላንድ ማለትም የኢትዮ ሜሪላንድ ቡድን አሰልጣኝም በዚሁ ወቅት አስተያየቱን ሰጥቶኛል። የኢትዮ ሜሪላንድ ቡድን የሚያሰለጥነው ብንያም አስትራጋዝ ይባላል። እዚሁ የተወለደ ኢትዮ አሜሪካዊ ነው። ለቡድኑም ለብዙ ዓመታት የተጫወተ ነበር እና እንዲህ ብሎ ገልጦልኛል። ጥሩና አዝናኝ ፉክክር እንደሚኖረን ተስፋ አደርጋለሁ ነው ያለው ብንያም። በተለይም ስፖርታዊ ጨዋነት ያለው ውድድር እናደርጋለን ብዬ ተስፋ አደርጋለሁ ሲል አስተያየቱን ሰጥቶኛል። ይህ እንግዲህ የሁለቱም ቡድኖች አሰልጣኞችና መሪዎች የተናገሩት ውድድሩ ከመጀመሩ በፊት መሆኑ ነው። የኳስ ነገር ደግሞ ማሰሪያ መጨበጫ የለውም የሚባል የለም። ኢትዮ ሜሪላንድ ባለ እድል ሆኖ በዘላለም ተሾመና በአሰግር ተስፋዬ ስም የተዘጋጀውን ዋንጫ ይዞ ወደ ሜሪላንድ ተመልሷል። ቀደም ሲል ከውድድሩ በፊት ያነጋገርኩትን አሰልጣኙን ብንያ ማስተራጋዝን ከድል በኋላም አግኝቼው ነበር ግን እንደገለጠልኝ ቃል የለኝም በምን ሁኔታ እንደምገልጠው። ከግብ በኋላ በተለይም የመሪነቱን ግብ ካገኘን በኋላ በጠንካራ መከላከል እስከ መጨረሻው ቆይተን ባለድል ሆነናል። በጣም ኮርቸባቸዋለሁ። በ ሜሪላንድ ቡድን ተጫዋቾች ከሁለተኛ ዲቪዚዮን መጥተው አንደኛ ዲቪዥን ገብተው ዋንጫ ማግኘት እጅግ የሚያስደስት ነው ነው ያለው። የሁለተኛ ዲቪዚዮን ዋንጫ ደግሞ ወደ ቀጣዩ ዓመት አስተናጋጅ ወደ ኢትዮዳላስ ሄዷል። ኢትዮዳላስ ዋንጫውን ወስዶም ወደ አንደኛ ዲቪዥን ከፍ ማለቱንም አረጋግጧል። የዘንድሮው በዓል የማጠቃለያ ሰሞን ዝግጅቶች አንዱ የአርቡ የኢትዮጵያ ቀን ነበር። የሬንተን መታሰቢያ ስቴዲየም ለአምስት ሺ አምስት መቶ ተመልካቾች የተሰራ ቢሆንም አርብ እለት ከሁለት እጥፍ በላይ ጨምሮ የህዝቡ ቁጥር ማለት ነው ከአስራ ሁለት ሺህ የማያንስ ተመልካች ነበር ለኢትዮጵያ ቀን። ለዕለቱ የተዘጋጁት ውድድሮች አብቅተው ህዝቡ ለስድስት ሰዓታት ያህል ጠብቆ ነው የተጀመረው የኢትዮጵያ ቀን። ለማንኛውም የተለመደው የሙዚቃ መሰናዶ በቅደም ተከተል ቀርቧል። መጀመሪያም የባህል ከዚያም የዘመናዊ ሙዚቃ ተሰምቷል። ታዲያ በዚሁ ጊዜ የተለያዩ ነገሮች ተሰምተዋል። አንዱ ተናጋሪ ፕሮፌሰር ፍቅሬ ቶሎሳ ነበሩ። የኢትዮጵያ ቀን ብለን ስናከብር የኢትዮጵያን ታሪክ ባህሉን፣ ጭምር ለተከታዩ ትውልድ ማስተላለፍ ተገቢ ነው እና ይህን አይነቱን አጋጣሚ ልንጠቀምበት ይገባል ብለዋል ፕሮፌሰር ፍቅሬ። ከእርሳቸው ሌላ ከሬንተን ከተማ የምክር ቤት ተወካዮች ባለስልጣናት ተገኝተው ንግግር አድርገዋል። በተለይም ተወካዩዋ ካውንስሉመን ሊዲያ አስደናቂው የኢትዮጵያውያን ጨዋነት በእጅጉ አኩርቶኛል በማለት ከህዝቡ ብዛት አኳያ የታየውን ስነ ስርዓት አድንቀዋል። ለኢትዮጵያውያኑና ለፌዴሬሽኑም መልካም ምኞታቸውን ገልጠዋል። ነገራችን ለአድማጮች በቦታው ርቀት የተነሳ በወቅቱ ያገኘሁት ድምፅ ጥራት ስለሌለው ማሰማት ባለመቻሌ ይቅርታ ጠይቃለሁ። አዲሱ አበበን ለዘገባው አመሰግናለሁ። በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።